የሚቀርበው የሳይንስ ዝግጅት ነው። ሶሎሞን አባት ሉሲ በሰማይ ላይ ነው። የዛሬው የሳይንስ ዝግጅት ርዕስ በጁፒተር አካባቢ ያሉ ፍላጭ አለቶችን የሚያጠና ተልዕኮ ሉሲ ተብላ በተሰየመች መንኮራኩር ይካሄዳል። በአሜሪካው ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳ የጎዳርድ የጠፈር በረራ ማዕከል የፕላኔታሪ ሳይንስ ዲቪዥን አሶሽየት ዳይሬክተር ዶክተር ብሩክ ላቀውን ይዣለሁ። ዶክተር ብሩክ ላቀው ጤና ይስጥልኝ፣ እንደምናመሽው። ጤና ይስጥልኝ፣ እንደምናላችሁ። እግዚአብሔር ይመስገን። መቼስ የሰማይ ነገር በተነሳ ቁጥር ወደ እርሶ ማዘውተራችን አይቀርምና እስቲ ወደ ዛሬው ጉዳይ ለመግባት እንደው ለመንደርደሪያ እንዲሆን ያስታውሱ እንደሆነ አንድ ድምፅ ላጫውጥሎት፣ እስቲ አብረውኝ ይቆዩ። I'm on my lips. ያስታወሱት ዶክተር ብሩክ ይህንን ዝማሬ እንግዲህ በቢትልስ የሚባሉ በናይንቲን ሲክስቲ በፈረንጆቹ ስልሳዎች ውስጥ የዛሬ ሀምሳ ሁለት ዓመት ሉሲ እንደ ስካይ ዊት ዳይመንድ የሚል ነው። የዛሬ ሀምሳ ሁለት ዓመት በሺ ዘጠኝ መቶ ስልሳ ሰባት ነበረ በፈረንጅ አቆጣጠር፣ በኢትዮጵያ ደግሞ በሺ ዘጠኝ መቶ ሀምሳ ዘጠኝ ስድስት ዓመተ ምህረት አካባቢ ማለት ነው። እና አሁን እንግዲህ ሳይጠረጥሩ አይቀሩም ለምን እንደደወልኩኝ ዶክተር ብሮክ እቺን አሁን የሰማናትን እንደው በአማርኛ ለአድማጮቻችን እንደው ትንሽ ገለጥ ለማድረግ ያህል እንደው ነካ ነካ ያደረግኩትን ላምብብሎት። በማርመላታ ሰማይ ስር የመንደሪን ዛፍ ባለበት ወንዝ ላይ ባለች ጀልባ ራስህን ተመልከት፣ አንዳች ድምፅ ሲጠራህ፣ አንተም ስትመልስ በዝግታ ዐይኖቿ ከብለል ያሉ ታይሃለች። ውብ ኮረዳ የአበባዎች ጥቅል ይዛ ከበላይህ ቆማ ገዝፋ ዐይኖቿ እንደ ፀሐይ የሚያበሩ ውብ ኮረዳ ርቃ ሄደች። ደግሞ ርቃ ሉሲ በአልማዝ ሙሉ ሰማይ ዘልቃ ድንቂቱ ባልማዝ ሙሉ ሰማይ ዘልቃ እያለ ይቀጥላል። በሚገርም ነው። እንዲ አንድያውኑ እንደነሱ ዝፈነዋል። ይህንን በክራረ እና በመሰንቆ ማሰብ ነው እንግዲህ። በጣም አብሰሉት፣ እንደዚህ ማድረግ ያስፈልጋል። የሉሲ ነገር ከተነሳ አይቀርና እስቲ ሉሲን ሰማይ ላይ ምን አወጣት? ዶክተር ብሩክ እንግዲህ ምንድን ነው ይሄ ሚሽን፣ ሚሽን ነው የምንለው እንግዲህ። አንድ መንኮራክር ወደ ተወሰነ ቦታ ሲላክ በውድድር ነው እንግዲህ፣ በጣም ከፍተኛ ውድድር አድርጎ ይሄ የሳውት ዌስት ሪሰርች ኢንስቲትዩት የሚባል ኮሎራዶ ያለ ድርጅት ብዙ ሳይንቲስቶች ያለበት ነው። እና ለናሳ ይህንን ፕሮፖዛል ያስገባሉ ከተወዳደሩ በኋላ ያሸንፋሉ። እና የሚሽኑ ዋና መሪ የሆነው ሃል ሌቪሰን የሚባል ሰውዬ ታዋቂ ሳይንቲስት ነው በአስቴሮይድስ እና በፕላኔት እና ፕሮፖዛሉን በሚጽፉበት ጊዜ ይህንን ሚሽን ሉሲ ነው የምለው ምክንያቱም አንደኛ የቢትልስን ዘፈን ቅድም ያሰማሁን በጣም ወደዋለሁ። በሁለተኛ ደረጃ ደግሞ ልክ እንደኛ እንደ ኢትዮጵያዋ ሉሲ፣ እንደ ድንቅነሽ ይሄ ሚሽን የመንኮራኩር ሄዶ የሚጎበኛቸው እነዚህ ትሮጀንስ የተባሉት የድንጋይ ፍላጮች መጀመሪያ ሶላር ሲስተም ያሁን ፀሐይን የሚዞሩት ፕላኔቶች በሙሉ መጀመሪያ ቢሊየንስ አመታት በፊት የነበሩትን ሁኔታ የሚገልጹልን ናቸው። ይሄ የፀሐይ ምህዋር ነው። የእኛ ሶላር ሲስተም ይቺው እኛን ፀሐይና የሚዞሯት ፕላኔቶች እንዴት ነው በአንድ ላይ እንደዚህ ጠንካራ ድንጋያማ ፕላኔቶች ፀሐይን ዳርዳ ይዞራሉ። ራቅ ያሉት ደግሞ ጋዝ ያላቸው ደግሞ ራቅ እያሉ ይሄዳሉ ማለት ነው። እና ከዛ በፊት የነበረውን ያ ሁሉ ነገር አሁን ባለው አይነት አቀማመጥ በደንብ በትክክል የሆነ አቀማመ ባልነበረበት ጊዜ፣ ድንጋይ ለድንጋይ የሚጋጭበት ጊዜ እነዚህ የተረፉ ናቸው። እንግዲህ ይሄ ከአራት ቢሊዮን አመታት በፊት ማለት ነው የነበረ እና ይህንን ሲያስበው እንግዲህ ሉሲም የኢትዮጵያውያን ሁላችንም ከዛን የመጣ ነው። እንግዲህ እና የኢትዮጵያን አስቦ ይሄ ደግሞ ሚሽን እንደዛው ነው። ይሄው የአሁኑ ሶላር ሲስተማችን በፊት እንዴት እንደነበረ የሚገልጹልን፣ ካርበን፣ ውሃ ለህይወት የሚያስፈልጉ ነገሮች በሙሉ እነዚህ ድንጋዮች ሊኖሩ ይችላሉ በሚል ግምት ነው። ስለዚህ ከኢትዮጵያዋ ሉሲ ጋር በቀጥታ አገናኝተውት ነው ማለት ነው። ይህንን በጣም ልክ የአጽም ጥናት በሰው አመጣጥ ላይ እንዳለ ሁሉ የፀሐይ ምህዋርንም እንደዚሁ ቅድመ ታሪኳን ለማጥናት በሚል ታስቦ ማለት ነው። በቃ እንደዚህ ታስቦ ነው። ለመሆኑ ዶክተር ብሩክ አሁን እርስ የት ነው ያሉት? እኔ አሁን ያለሁት ቴምፒ አሪዞና የሚባል ከተማ ነው እና እዚህ ያለሁት የዚህን የሉሲ ሚሽን፣ የዚህን የሉሲ ስፔስ ክራፍት ሶስት የሳይንስ ኢንስትሩመንትስ አሉት፣ ላይ ላይ አንደኛውን የሳይንስ መሳሪያ ሪቪው ለማድረግ ነው እዚህ የመጣው። እዛ እየፈተሻችሁት ቦርዱ አባል ነው እየፈተሽ ነው ነው እንግዲህ አንድ ሚሽን ተመረጠ ማለት ይሄ ሚሽን የሉሲ ሚሽን ወደ አምስት መቶ ሚሊየን አሜሪካን ዶላር ነው የሚያወጣው፣ ግማሽ ቢሊየን ግማሽ ቢሊየን ማለት ነው። እና በየጊዜው እንደዚህ አይነት ሪቪው ይደረጋል። ትክክል። አሁን የዲዛይን ሪቪው ነው። ገና ነገሩን ሰርተው በአንድ ላይ መገጣጠም አልተጀመረም። ሳይደረግ በፊት ክሪቲካል ዲዛይን ሪቪው ይባላል። እሱን ለማድረግ ነው የመጣ ነው ማለት ነው። ይሄ ዘመቻ ወይም ይሄ ስራ ይሄ ሚሽን ገና ከሶስት አመት በኋላ መሰለኝ የሚጀምረው። ኦክቶበር ሁለት ሺ ሀያ አንድ በፈረንጆች ነው የሚተኮሰው። እስከዛ ድረስ ምን እየሰራችሁ ትቆያላችሁ እንዴ? በጣም ብዙ ስራ አለ። ሁለት አመት በጣም አጭር ጊዜ እኮ ነው። እና እነዚህ ኢንስትሩመንቶች ሶስቱ ኢንስትሩመንቶች፣ ሶስቱ በጣም ብዙ ኢንጂነሮች አሉ የሚሰሩባቸው እዛ ላይ፣ እነሱን ዲዛይን በማድረግ አሁን እንደምናደርገው አይነት ኢንስፔክሽኑን በማለፍ ካላለፉ ይቀራል ማለት ነው። ሽኑ ይቀጠላል ማለት ነው። ስለዚህ በጣም በጣም በብዙ ስትሬስ ነው የሚሰሩት እና አሁን አንደኛውን ኢንስትሩመንት የሚሰራው አሪዞና ስቴት ዩኒቨርሲቲ የሚባል ነው። ለወደፊት ለኢትዮጵያም ም ለሀገራችን የሚመስለኝ እንደዚሁ ነው። የስፔስ መንኮራኩር ሆነ ትላልቅ ቴክኒካል ስራዎችን ለዩኒቨርሲቲዎች በኮንትራት መስጠት፣ ብዙ ተማሪዎችን በዛ ውስጥ ለማሰልጠን ይቻላል። ቴዎሪ ብቻ ሳይሆን ፕራክቲካል ይሆናል ማለት ነው። እንግዲህ ከሉሲ ጋር ሳይኪ የሚባል ሌላም እንደዚሁ አብሯት ያለ ተመሳሳይ ስራ አለ እና በሁለት ሺህ ሀያ አንድ ወይም ምናልባት በኢትዮጵያ በ ሁለት ሺ አስራ ሶስት አስራ አራት ሊሆን ነው ማለት ነው ከተተኮሱ በኋላ ስንት ጊዜ ፈጅባቸዋል ጁፒተር ምህዋር አካባቢ ለመድረስ ሉሲ በሁለት ሺ ሀያ አንድ ተተኩለው መጀመሪያውን አስቴሮይድ የሚያገኝ በሁለት ሺ ሀያ አምስት ነው ከአራት አመት በኋላ ማለት ነው አዎ በጠቅላላ አስራ ሶስት አመት ነው ሚሽኑ አስቴሮይድ ማለት ስብር ባሪ አለቶች ህዋ ውስጥ ያሉ ማለት ናቸው አዎ እና ሁለት አይነት አሉ እንግዲህ ብዙ ዲቴል ውስጥ ልግባ አልግባ አላቁም ሌላ ጊዜ እንመለሳለን ሌላ ጊዜ ለዝርዝሩ ለመሆኑ ለምን ጁፒተር መድረስ መሄድ አስፈለገ? የፀሐይ ምህዋር አፈጣጠር ለማወቅ። ዶክተር ብሩክ እነዚህ አስትሮይዶች በጁፒተር ግራቪቲ እና በፀሐይ ግራቪቲ የስበት ኃይሎች ስበት ኃይሎች ተወጥረው በሁለቱ መሀል ስለሆነ እዛ ቦታ ላይ የግራቪቲ ዌል አለን። ሁለቱ ተቃራኒ ስበቶች ስላሉ እዛ መሀል ስበት የለም። እዛ ውስጥ ነው ያሉት እና እዛ ውስጥ ተጠራቅሞ ምንም ነገር ሳይነካቸው ለአራት ቢሊዮን በላይ አመት ቁጭ ያሉ ናቸው። እዚህ ነው የሚፈለጉት። እንግዲህ እነዚህ ስብርባሪ አለቶች ጨረቃ መሬት እንደምትዞረው ወይ ጁፒተርን የሚዞሩ አይደሉም። ወይም ከአንዷ በስተቀር የራሳቸው ምህዋር ያላቸው አይደሉም፣ በጁፒተር ምህዋር ውስጥ የሚሄዱ ናቸው። ይሄንን የፈጠረው አሁን የሚሉኝ የመሳሳብ ኃይል ውጤት ነው ማለት ነው? አዎ የመሳሳብ ኃይል ውጤት ሆኖ እንደ ጨረቃ ጁፒተርንም አይዞሩም። ገሚሶቹ ከጁፒተር በፊት ገሚሰቹ ከጁፒተር በኋላ ላግራንጃን ፖይንት ይባላሉ። እነዚህ ስበቶች ኒውትራል የሚሆኑበት ቦታ እዛ ላይ ነው ያሉት እና እንደ ጁፒተር ፀሐይን ነው የሚዞባት ስለዚህ በጣም ቀዝቃዛ ናቸው። ማይነስ ሁለት መቶ ዲግሪ ሴልሲየስ ገደማ ነው ያሉት። ስለዚህ እንደው በቃ አንዳንድ ምግብ ፍሪዘር ውስጥ ማስቀመጥ አለ አይደለ ውስጥ እንዳይበላሽ እንደዚሁ ለረጅም ዘመናት በቅዝቃዜ ውስጥ ቁጭ አሉ ናቸው ሁለቱም። እነዚህ መሳሪያዎች ሉሲም ሳይኪም አያርፉም። አንዳቸውም ላይ አያርፉም። ከእነዚህ አለቶች ባጠገባቸው ነው የሚያልፉት። ይሄ እውነት ነው፣ ልክ ነው፣ እውነት ነው። አዎ፣ ማረፍ ብዙ ነገሮች አሉ። አዎ ያስከትለው ከዚህ በፊት አስታውሳለሁኝ አንድ ሙከራ አድርጋችሁ ያሳረፋችሁበት አጋጣሚ አለ። ከአንድ ሜቴዎራይት ወደ ሌላ አዘለላችሁ ያሳረፋችሁበት አጋጣሚ ነበር እና እንደዛ አይነት አይደለም ያሁኑ። አልፈው ነው የሚሄዱት እነዚህ ሁለቱም ክራፍቶች። ምን ማግኘት ይቻላል በዛ በህዋ ውስጥ በሚኖር ፍጥነት እያለፉ በሚያገኙት መረጃ። እነዚህ እነዚህ ድንጋዮች እኮ ትንንሽ አይደሉም። ወደ ሰባ ሰማንያ ኪሎ ሜትር ናቸው እና ተለቅ ያሉ ናቸው እና መንኮራኩሩ በጣም በፍጥነት ነው የሚያልፈው። ወደ አንድ ሺህ ኪሎ ሜትር ርቀት ላይ ሆኖ ነው የሚያያቸው። ግን እነዚህ ኢንስትሩመንቶቹ ቴሌስኮፕ አላቸው። ነገሮችን በጣም በቅርብ ማሳየት ይችላሉ። ከዛ በሚመጣው ጨረር፣ ከዛ በሚመጣው ኢንፎርሜሽን በጣም ብዙ ነገር ማግኘት ይቻላል። ውሀ መኖሩን ለማየት ይቻላል። እንግዲህ ውሀም ካለ ያው ደረቅ በረዶ ነው የሚሆነው። ከዛ በተለይ ደግሞ ካርበን አሁን ለምሳሌ እኛ ምድራችን ላይ በጣም ብዙ ካርበን አለ እንደምታውቀው፣ ዛፉ ካርበን አለው፣ እኛ ሰውነታችን ውስጥ ካርበን አለ፣ የምንተነፍሰው እና የምንተፋው ካርበን ዳይኦክሳይድ አለ። የሁሉ ከየት እንደመጣ ትልቅ ጥያቄ ነው ለፕላኔታሪ ሳይንቲስት እና እነዚህ ነገሮች ካርበን ያኔ ከነበራቸው ማለት ገና ፀሐይና እንዳሁን እንዳሉበት ሳይሆኑ በፊትም ካርበን ነበረ ውሀም ነበረ ማለት እነዚህ እነዚህ ነገሮች ለማግኘት ነው ዶክተር ብሩክ ላቀው መቼም አሁን ወደ ስብሰባ እየገቡ ነው የያዝኩት ተሻምቼ ላካፈሉኝ ጊዜው በጣም አመሰግናለሁኝ። ወደፊት ደግሞ ሲመለሱ ከዚህ ስብሰባው ውጤቱንም አስመልክቶ ዘርዘር ላለ ቃለ ምልልስ ጋብዞታለሁ። ሌሎችም የሥራ ባልደረቦች ሆኑ እንደዚሁ ጋብዘን የሥራችሁን አካሄድ ለሕዝብ ለማሳወቅ ጥረት እናደርጋለን። አንዲት ነገር ማለት የምፈልገው የሉሲ ሚሽኑ ቲም በትዊተር ለኢትዮጵያዋ ሉሲ በየክልሉ እየዞረች አደለም ያለች አሁን ለእሷ በጎ ተመኝተው በትዊተር መልዕክት እንደላኩ ለመግለጽ ይፈልጋል። መልካም እና እነሱም በጣም ስለአሁን ስለ ኢትዮጵያ ሁኔታ ና ሉሲ የምታደርገውን ትልቅ አስተዋጽኦ የሚገነዘቡ ናቸው። ወደፊት ደግሞ እኔ ብቻ ሳልሆን ሌሎችም ወጣቶች እየመጡ ስለሆኑ እነሱ ነው ኢንተርቪው የምታደረጉበት ጊዜ ቅርብ ነው ብዬ እቀምታለሁ። መልካም እንግዲህ ሉሲም ወደ ጁፒተር፣ የእኛዋም ሉሲ በየክልሉ እየዞረች የትዊተር መልእክቷ እንዲደርሳት እናደርጋለን። በጣም እርሱንም ከሉሲ ኢን ዘ ስካይ ዊት ዳያመንድስ ድንቂት ባልማዝ ሰማይ ጋር ተዋታለሁኝ። መልካም ቆይታ A girl with kaleidoscope eyes. በነገራችን ላይ የዚህን የሉሲን ቡድን መሪ ወደ ኢትዮጵያ ወስደው ንግግር እንዲያደርጉ ለማድረግ ሁኔታዎችን እያመቻቹ እንደሆነ ዶክተር ብሩክ ላቀው ገልጸውልኛል።